ከመጨረሻው የመጽሔት ውስጥ ላይ ደርሰናል አድማጮች። አልሻባብን በጦር ሰራዊት ብቻ ማሸነፍ አይቻልም ሲሉ ሁለት የሶማሊያ የቀድሞ ሚኒስትሮች አሳስበዋል። የሶማልኛ ዝግጅት ክፍላችን ባልደረባ ሞሐመድ ኦላድ ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። ከታጣቂዎቹ ጋር የሚደረጉ የጦር ፍልሚያዎችና የዩናይትድ ስቴትስ የአየር ድብደባ ብቻ አልሸባብን አያጠፉትም ሲሉ በቀድሞ የሶማሊያ ፕሬዚዳንት ሐሰን ሼህ ሙሐመድ አስተዳደር ወቅት የደህንነት ሚኒስትር የነበሩት አብድራዛቅ ሙሐመድ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አሳስበዋል። ቡድኑ ለረዥም ጊዜ መርዛማ አስተሳሰብን በወጣቶችና ለቅስቀሳው ተጋላጭ በሆኑ የኅብረተሰቡ ክፍሎች ውስጥ ሲዘራ የኖረ በመሆኑ ያንን በውጤታማ ሁኔታ ለማጥፋት ከመሪዎቹ ጋር ንግግር መጀመር አስፈላጊ ነው። ጦርነት ብቻውን አልሸባብን አያከስመውም ብለዋል ሚኒስትሩ አብዱራዛቅ ስራ ላይ በነበሩ ወቅት ይፋ ያልወጣና ያልተሳካ ንግግር ከአልሸባብ ጋር ጀምረው የነበረ ቢሆንም በራሳቸው አባባል መንግስቱ ስልጣን በመልቀቁ ምክንያት ጅምሩ ሳልቅ መቅረቱን ተናግረዋል። ከአልሸባብ ጋር ውይይት መጀመር የሽብር አድራጎቱን እስካላቆመና ጥቃት መፈጸሙን እስከቀጠለ ድረስ መውጋቱ ይቁም ማለታቸው እንዳልሆነ የገለጹት የቀድሞው የደህንነት ሚኒስትር በንግግር አዲስ የመፍትሄ መንገድ መሞከር ግን ምንጊዜም የሚቻል ነገር ነው ብለው እንደሚያምኑ አመልክተዋል። በዩናይትድ ስቴትስና በታሊባን መካከል በቅርቡ የተጀመሩት የሰላም ንግግሮች እድገትና ተስፋ ማሳየታቸው ይታወቃል። ያንን ማድረግ ከተቻለ የአሁኑ የሶማሊያ መንግስትም ከአልሻባብ ጋር የንግግር መድረክ ማመቻቸት ይችላል። በሌላ በኩል የሶማሊያ የቀድሞ መከላከያ ሚኒስትር ጀነራል አብዱል ቃድር አሊ ዲኒም የህዝብ ድጋፍን አስፈላጊነት አስረግጠው ተናግረዋል። ጀነራሉ ይህን ያሉት ያለ ሶማሊያ ጦር ድጋፍ የአየር ድብደባ ብቻ ውጤት ማስገኘት እንደማይችል ለተናገሩት የዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጀነራል ቶማስ ዋልድሃውዘር አስተያየት በሰጡት ምላሽ ነው። ጦሩ የራሱን ሥራ ያከናውናል ከፍተኛ አዛዦቹንና ወታደሮቹን ከአልሻባብ ጋር በሚያደርገው ውጊያ እያጣ ይቀጥላል። ይሁን እንጂ የሶማሊያ ሕዝብና ቁርጠኛነት ያላቸው ፖለቲከኞች እውነተኛ ድጋፍ ያጥረዋል። ከ2ሺህ በላይ ወታደሮች ያሉት የአፍሪካ ሕብረት ጦር ላለፉት ሁለት ዓመታት በዩናይትድ ስቴትስ የአየር ድብደባ እየታገዘ በአልሸባብ ላይ እያካሄደ ባለው ውጊያ በሺዎች የሚቆጠሩ ታጣቂዎችና ነፍሰ ገዳዮች ማስወገድ ቢችሉም ቡድኑ በሀገሪቱና ከዚያም ውጭ ያሳደረውን ስጋት ማጥፋት ግን አስቸጋሪ እንደሆነ መቀጠሉ ይነገራል። ከመጨረሻው ቅንብር ላይ ደርሰናል። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳይ ነች።